በኢኮኖሚው ላይ ያተኮረው የዶናልድ ትረምፕ የምርጫ ዘመቻ ምርጫውን ሲያሸንፉ እስካሰሙት የድል ንግግራቸው ጊዜ ድረስ ይዘልቃል። ልጆቻችን የሚገባቸውን እና እናንተ የሚገባችውን ጠንካራ፣ ደህንነቷ የተጠበቀና የበለጸገች አሜሪካን እስክናገኝ ድረስ እረፍት አላደርግም። አሽሊ ከርዚንገር ከካይዘር ቤተሰብ ተቋም ብዙ መራጮች በኢኮኖሚው ላይ ትኩረት ያደረጉ ሲሆን አሶሲየትድ ፕሬስ በተሰበሰበ የሕዝብ አስተያየት እንዳረጋገጠው የቤተሰቦቻቸው የቤተሰብ ፋይናንስ እየቀነሰ ነው የሚሉ መራጮች ቁጥር ከአራት ዓመታት በፊት ከነበረው ጨምሯል። ከርዚንገር እንደሚሉት በኢኮኖሚው ረገድ ብዙ ሰዎች ትረምፕን መርጠዋል። በማያወላዳ መልኩ ከመራጮች የተላለፈው መልእክት በተሸናፊው ወገንም እንዲሁ በግልጽ ተሰምተዋል። በምክር ቤቱ አናሳ መቀመጫ ያላቸው ዲሞክራቶች መሪ ሐኪም ጀፍሪስ ኑሯቸው ከእጅ ወደ አፍ ለሆነው አሜሪካውያን የኑሮ ውድነትን ዝቅ ከማድረግ ጀምሮ ለታታሪዎቹ ግብር ከፋይ አሜሪካውያን ችግሮችን ለመፍታት ወደ አንድነት በመምጣት ፋይዳ ባላቸው ጉዳዮች ላይ እንድናተኩር ይፈልጋሉ በኒው ሜክሲኮ ጁዲ ኢቫንስ ትረምፕን የመረጡት የሸቀጦች ዋጋ በጣም ከፍተኛ ስለሆነ መሆኑን ይናገራሉ የዋጋ ንረቱ በእርግጠኝነት ተጽዕኖ አሳድሮብኛል የቤት ወጪ ባለፉት ሁለት ዓመታት ውስጥ በእጥፍ ጨምሯል። የኤሌክትሪክና ለመሳሰሉት ነገሮች የማውጣ ወጪ ትንሽ ከፍሏል። በሰሜን ካሮላይና አሮን አንደርሰን ትራምፕ ቀደም ሲል ኢኮኖሚውን አስመልክቶ ያሳዩትን ውጤት ያደንቃሉ። ትራምፕ ለእኛ ከዚህ በፊት እሳቸው በነበሩበት ጊዜ ጥሩ ነበር እና እሳቸው አሁንም ወደ ትክክለኛው መንገድ ይመልሱታል። ከሰሜን ካሮላይና ሌላው መራጭ ቻርልስ ቡድሮው ከአዲሱ አስተዳደር ፈጣን እርምጃ ይጠብቃሉ። የቁጥጥር ደንቦችን ይቀንሳሉ፣ በየአካባቢያቸው ተጨማሪ ገንዘብ ያወጣሉ። ሰዎች ብዙ ገንዘብ ስለሚኖራቸው በየአካባቢያቸው ብዙ ገንዘብ ያጠፋሉ። የነዳጅ ዋጋ ይቀንሳል። በቺካጎ ዩኒቨርሲቲ የፋይናንስ መምህሩ ማይክ ዌበር የዩናይትድ ስቴትስ ሸማቾችን የመሰለ ፈጣን ለውጥ ላያዩ ይችላሉ ይላሉ። ሄዶ ሄዶ መጨረሻው ላይ በዋይት ሃውስ ውስጥ ማንም ይሁን ማን አንድ ፕሬዚደንት በአጭር ጊዜ ውስጥ ኢኮኖሚው፣ ፖሊሲው ላይ በተለይም ደግሞ እንዲሁ በዕለት ተዕለት ህይወታችን በምንሸምታቸው የአስቤዛ ዋጋዎች ላይ የሚኖረው ግንዛቤ በጣም ትንሽ ነው። የትራምፕ የኢኮኖሚ እቅድ ተጨማሪ ነዳጅ ዘይት ማውጣትን፣ ግብር መቀነስና አብዛኞቹ የምጣኔ ሀብት ባለሙያዎች በአሜሪካ ሸማቾች ላይ ከፍተኛ የዋጋ ጭማሪን ያስከትላል በሚሉት በገቢ ዕቃዎች ላይ የሚጣሉ ቀረጦችን ያካትታል።